በምስራቅ ሐረርጌ ሁለት አብያተ ክርስቲያንና የክርስትና እምነት ተከታይ መኖሪያ ቤቶች መቃጠላቸውን በምዕራብ ሐረርጌ ደግሞ አንዲት ሴት መገደሏንና መኖሪያ ቤቶች መቃጠላቸውን ነዋሪዎችና የኦርቶዶክስ ተዋህዶ ቤተ ክርስቲያን አስተዳዳሪዎች ገልጸዋል። ጥቃቱ የተፈጸመው በቡድን በሚንቀሳቀሱ ወጣቶች መሆኑንም ገልጸዋል። ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ ከኦሮሚያ የጸጥታ ቢሮ ባለስልጣናት እንዲሁም ከጠቅላይ ሚኒስትር ጽህፈት ቤት ባለስልጣናቱን ያነጋገረችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምስራቅ ሐረርጌ ሀገረ ስብከት ጽህፈት ቤት በትላንትናው ዕለት ለኢፊድሪ ሀገር መከላከያ ሰራዊት ምስራቅ እዝ አዛዥ ጽፈት ቤት፣ ለምስራቅ ሀረርጌ የኦሮሚያ ዞን አስተዳደር ጽፈት ቤት፣ ለዞኑ ፍትህ አስተዳደር፣ ዞን ፖሊስ ኮሚሽን እና ኦሮሚያ ዞን ኦዴፓ ጽፈት ቤት በላከው የድረሱልን ጥሪ ደብዳቤ ላይ ከዚህ ቀደም ቤተ ክርስቲያን ላይ የሚደርሰውን በደል ዘርዝረው መላካቸውን ገልጸው፣ ነገር ግን ምንም አይነት መፍትሄ ባለመሰጠቱ አሁንም በድጋሚ ትላንት ህዳር ሶስት ቀን ሁለትሺ አስራ ሁለት ዓመተ ምህረት በኩርፋ ጨሌ ወረዳ የዋቅጅራ መድኃኔ ዓለም ቤተ ክርስቲያን ከነ ሙሉ ነዋየ ቅድሳቱ በእሳት እንዲጋይ መደረጉን ይዘረዝራል። ይህ ደብዳቤ የተጻፈበት ሀገረ ስብከት ጸሐፊ ሊቀ ሕሩያን ፍስሃ ጽዮን አበበ በቤተ ክርስቲያን ላይ ደረሰ ያሉትን ለአሜሪካ ድምፅ አብራርተዋል። ምስራቅ ሐረርጌ ሀገረ ስብከት በትናንትናው ዕለት ገልቢድ ማርያም በቁርፋ ጨሌ ወረዳ ስር ገልዲድ ማርያም ከአንድ መቶ ሰላሳ አንድ ዓመት በላይ በሆናት ቤተክርስቲያን በሰዓቱ ብዙ የመጡ ሰዎች አቃጥሯታል። እንደገና ደግሞ የክርስቲያን ቤቶች ወደ ሰባት ሚሆኑ የክርስቲያን ቤቶች ተቃጥሏል። እዛው ሁለት የካህናት ቤት ተቃጥሏል። አንድ ደግሞ የቤተክርስቲያኑ ገቢ ማስገኛ የሆነ ወፍጮ በድንጋይ ተቀጥቅጦ ከጥቅም ውጭ ሆኗል። እንደገና ደግሞ የጥበቃ መሳሪያ የነበረ ጥበቃ የሚጠብቅበት የነበረ መሳሪያ መጥቀው እነዛ በመንጋ የመጡ ሽሞች ቀምተው ይዘው ብረዋል። ሊቀ ህሩያን ጥቃት የደረሰባቸውና ቤታቸው የተቃጠለባቸውን ሰዎች የአቤቱታ ቃል በእማኝነት ጠቅሰው ሲናገሩ ይህን ድርጊት የሚፈጽሙት ሰዎች እድሜያቸው ከሰላሳ በታች የሆኑ ወጣቶች በቡድን ሆነው ድንገት ይመጡና በተመረጡ ቤቶች ላይ ጥቃት አድርሰው ተመልሰው ይጠፋሉ ይላሉ። ቀርሳ ከተማ የሚገኙ የእምነቱ ተከታዮች በሆኑ ምእመናን ላይ ድብደባ መድረሱን፣ መኖሪያ ቤቶች መቃጠላቸውን፣ በወተርም የድንጋይ ድብደባ መድረሱንና የንግድ ድርጅቶች መቃጠላቸውን እንዲሁም ንብረት መዘረፉን ጨምረው ገልጸዋል። ወተር ኪዳነ ምህረት ቅድስት ማርያም ኪዳነ ምህረት ቤተክርስቲያን አለች። የእሷ ቤተ ቤተክርስቲያኗን ለማቃጠል ሲሉ መከላከያ ሰራዊት ተወድሶ ታድጓታል። ግን የክርስቲያን ቤቶች ተቃጥለዋል። እንደገና በሌሊቱ ደግሞ በመንጋ መጥተው መደበራቸውን ሲዘርፉት ነው ያደሩት። ቀርሳ ወረዳ ቅዱስ ጊዮርጊስ ቤተክርስቲያን አለ። እሱንም ለመዘረፍ ሲሉ ለማቃጠል ሲሉ መከላከያ ደርሶ ነው ያዳረው ቦታውን። ከአስር በላይ የክርስቲያን ቤቶች ተቃጥለዋል። የሊቱን ደግሞ ለነት ናቸው። በምዛ ምትክ ዘርፍት ነው ያደሩት። በትናንትና ሁነት የተነሰተው ነው። በዛሬው ዕለት ደግሞ ለገለር ወረዳ እንደዚህ በጋራ ሙለታ ወረዳ እነ ደጉ መድን ያለ የሚባሉ ቤተክርስቲያን መስርፋ ጨ ከነዚህነት ያሁን ስጋት ላይ ነው ያሉት። ያው እየደረሰ ያለ የሀገር መከላከያ ሰራዊት ነው። ከእነሱ ጋር እየተነጋገር ነው ጉዳዩም ትንያሉ ያለ ነው። ካለው ነባራዊ ሁኔታ በጣም ከባድ ነው ነገሩ። ክርስቲያኖቹ በጫካ ውስጥ ነው ተሰልስበው ያሉት። ካህናቱ ፈልሰዋል። ቤተክርስቲያናት መዘግተዋል። በጣም ከባድ ነው ያለው ጉዳይ። በሌላ በኩል በምዕራብ ሐረርጌ መሰላ ከተማና ገጠር ቀበሌዎች መኖሪያ ቤቶች መቃጠላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያ ተልኮ መምሪያ ዋና ኃላፊ መጋቤ ሰላም ቀሲስ ሰለሞን ቶልቻ ለአሜሪካ ድምጽ ተናግረዋል። አንዲት አራስ መምህርም ተገድላለች ብለዋል። መሰላ ያለው ወረዳ ላይ ይሄ በትክክል አራሷ ማምለጥ በማትችልበት ሁኔታ ውስጥ እንደሞተችና በርካታ የክርስቲያኖች ቤት እንደተቃጠለ እየተለየ ምእመናን ደግሞ ብዙ አማኞቻችን አካባቢውን ለቀው ወጥተው የድረሱልኝ ጥሪ እንደሚያሰሙ በወረዳ ያሉት ሊቃነ ካህናት የቤተክርስቲያኑን ወረዳ ኃላፊዎች ያሉ ካህናት የሚያስተባብሩ በየወረዳው ላይ በስጋት ሁኔታ ላይ ነው ያሉት። በዚህ ከተማ መገደሏ የተነገረው የሰላሳ ዘጠኝ ዓመቷ መምህርት እርቀ ሰላም ሞገስ አርዶ ስትሆን የሶስት ሴት ልጆች እናትና የአንድ አራስ ወንድ ልጅ ነበረች ሲል ወንድሟ ዳንኤል ሞገስ በስልክ ለአሜሪካ ድምፅ ገልጿል። እኔ በቦታ አልነበርኩም። በአጋጣሚ እኔ ጭሮ የሚባል አገር ነው የምኖረው። እህቴ መጫት ነች። ሁለት ሳምንት ልጅ ወልዳ አራስ ነት ሴት እና በር ቤት ከነበር ቁጭ ያለችው ከሁለት ሌላ ልጆች ያሉ መሪያ ልጇ እና ሌላ ልጅ ማለት ነው እዛ ግቢ እሷ ደግሞ እዛ ግቢ ተፈራይታ ነው የምትኖረው። እና ግቢው ውስጥ ስለበዱ እሷን ያገኘታል። እና በር ዘግታ ነበረ በሩ በሩን ገንጥለው ገብተ በቃ በጣም ተጎድታለች። አንዷ ልጇ ተጎድታለች። አንዷም ልጇ እሷ ልጅ መጀመሪያ ልጅ በጣም የከብደው ነገር ማለት ነው። ምን ከንብረት ንብረት የላት ከምን ምን ውስጥ ምን ውስጥ ሄድለች ነው ምንም ነገር አታቀ ምንም ነገር ማለት እናቴ ደግሞ እዛ ሀገር ላይ መምህር ስነች ብዙ አመት አስተምራለች። ለልጅነት ያደገችበት ነው እናቴ ራሱ ማለት ነው እንኳን ያዝ ያደለች ቴ ደግሞ በምንሰዘኝ ሄጣ ማለት ነው ያረፈችው ማለት። አንዳንድ ጊዜ እኮ እንኳን ለሰው እንደዚህም ብላ ለአራስ ለውሻ አራስ ይታለናል አለ። ለእኔ ቴ ስለሆነች ብቻ ስለሆንሽ ነገሩ በጣም ከባድ ሌላ ሰው ለሚያውም ማለት ነው አብሮት ያሉት ህጻናት

መንገዶች በመዘጋታቸው ምክንያት በቶሎ ተገቢ ሕክምና ሳታገኝ ህይወቷ እንዳለፈም ገልጾ ነገር ግን በተገኘው አጋጣሚ ሙከራ መደረጉንና ህይወቷ ያለፈው ሆስፒታል ውስጥ መሆኑን ነግሮናል። በአሁኑ ሰዓት ባለው የጸጥታ መደፍረስ ምክንያት በተወለደችበት መሰላ ከተማ ቀብሯ ሊፈጸም እንዳልቻለና እርሱ የሚገኝበት ጭሮ ከተማ ስርዓተ ቀብሯ መፈጸሙን ገልጾልናል። ቀሲስ ሰለሞን ቶልቻ በአሁኑ ሰዓት በአብዛኛው ይህ ድርጊት እየተፈጸመ ያለው ኦሮሚያ ክልል ውስጥ በመሆኑ ዛሬ በአስቸኳይ የተሰበሰበው ምልዓተ ጉባኤ ከኦሮሚያ ክልል ፕሬዝዳንትና ካቢኔ አባላት ጋር አስቸኳይ ውይይት ለማድረግ እና የጉዳዩን አሳሳቢነት ለማስረዳት መወሰናቸውን ተናግረዋል። ዛሬ ሲኖዶሱ በውሎ በዚህ ጉዳይ ላይ ከየቦታው የመጡትን ሪፖርቶች እና አቤቱታዎች በደንብ ተወያይቶባቸዋል። በአጠቃላይ ያለው ነገር የኦሮሚያ ክልል ርዕሰ መስተዳደሩንና ሙሉ የክልሉን የካቢኔ አባላት ምልዓተ ጉባኤው ሊያነጋግር እና በጋራ የሆነ ዘላቂ መፍትሄ ካልመጣ ጉዳዩ አሳሳቢ ሆኖ መልኩን እየቀየረ ሀገራዊ ቀውሱ እየተበራከተ ሄዶ ሁሉንም ዋጋ የሚያስከፍል ነው። በጣም ጫፍ የወጣ ደረጃ ላይ ከመድረሱ በፊት የክልሉን መንግስትና የሙሉ የካቢኑን አባላት ለማነጋገር ነው። ቅዱስ ሲኖዶስ ዛሬ በቀትር ውሎ ላይ ስብሰባውን በአስቸኳይ ስብሰባ የተካሄደ የኦሮሚያ ክልል የጸጥታ ቢሮ ምክትል ኃላፊ ኮኖሬል አበበ ገረሱ በህዝቦች መካከል እና አንድን ሃይማኖት ከሌላ ሃይማኖት ጋር ለማጋጨት ሆን ብለው የሚሰሩ አሉ ይላሉ። በዚህ ዘመን መደማመጥ ያስፈልጋል፣ ማስካወል ያስፈልጋል። ስለዚህ ምንድን ነው እዚህ ሀገር ላይ ማስተላለፍ እና ምን እየተሰራ እንደሆነ ከኦሮሞም በኩል ከአማራም በኩል ከኦርቶዶክስ ቤተክርስቲያን በኩል ከ እስልምና ሃይማኖት ተከታይም በኩል የሚደረገው ነገር ቆም ብለን ማየትና ማን በማን አድርጎ የራሱን ፖለቲካ አጀንዳ ማስፈጸም እንደሚፈልግ መጀመሪያ ቆም ብለን ማየት መቻል አለብን። አያይዘውም ከዚህ በኋላ ከሀገር የሚበልጥ ነገር ስለሌለ ሀገር እንዳትፈርስ ጠንክረን እንሰራለን ብለዋል። መጀመሪያ ሀገር መዳን ሀገርን ለማዳን ደግሞ ማንም እዚህ በክልላችን የሆነ የራሱን አጀንዳ እያራመደ ይሄ እንደ ህብረተሰብ ተማሪ ውስጥ እየገባ በገንዘብ እየገዛ የራሱን አጀንዳ የሚያራምድበት እና ሀገርን ለማፍረት የሚሄድበት ሁኔታ ከማንም በላይ ሀገር ማዳን ስራ እንሰራለን። ሀገርን በተራ ዶርዬና በራሳቸው የተደቀቀ አጀንዳ በሚያራምዱት ግለሰቦች ወይም ድርጅቶች ወይም ቡድኖች ሀገር አትፈርስምና፣ እኛ ጠበቅ ያለ እርምጃ እንወስዳለን። ሀገራችን ደግሞ ሰላም እያስከብራለን። የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክረተሪ ቢሮ ኃላፊ አቶ ንጉሱ ጥላሁን በበኩላቸው መንግስት የጉዳዩን አሳሳቢነት ተረድቶ ዘላቂ ሰላም ለማምጣት ሌት ተቀን እየሰራ ነው ብለዋል። በጣም አሳሳቢ ነው። ማንንም ማንኛውንም ወገን ያሳስባል የደረሱ ያሉት ግጭቶች በተለይም የብሔርና የሃይማኖት መልክ እንዲይዙ መደረጋቸው ነው ጉዳዩን ከግጭትም ከአደጋም በላይ እጅግ አሳሳቢ የሚያደርገው። ይሄንን በመገንዘብ ከሃይማኖት ተቋማት ጋርም ከፖለቲካ ፓርቲዎች ጋርም እንዲሁም ከተለያዩ የህብረተሰብ ክፍሎች ጋር ውይይት እየተደረገ ነው ችግሮችን ለመፍታት ከዛ ባሻገር ደግሞ የየአካባቢውንም በፌዴራል ደረጃም ያለውን የጸጥታ መዋቅር ፌዴራል ፖሊስ፣ የመከላከያ ሰራዊት እና የመሳሰሉትን የጸጥታ መዋቅር አባላት እና አካላት በመጠቀም ከጥፋት ለመታደግ አቅጣጫ ተቀምጦ በየጉዳዮቹ በተከሰቱበት አካባቢ ችግር ለመፍታት ጥረት እየተደረገ ነው። እኛ በህብረተሰቡ ውስጥ የጠንካራ ትስስር ያለ በመሆኑ አንዳንድ አካባቢዎች ላይ ራሳቸው ክርስቲያኖች በነገራችን ላይ መስጊዶችም የተቃጠሉባቸው ቦታዎች አሉ። ክርስቲያኖች መስጊዶችን የሚታደጉበት፣ ሙስሊሞች ደግሞ ቤተ ክርስቲያኖችን የሚከላከሉበት የሚታደጉበት ሁኔታ አለ። ይሄ ባልሆነበት አካባቢ ደግሞ የየ አካባቢው የጸጥታ መዋቅር የድርሻውን እንዲወጣ እና ይሄ ባልሆነበት ደግሞ በየደረጃው ከላይ ከላይኛው አካል የጸጥታ አካላት እየደረሱ ህብረተሰቡን እንዲታደጉ ስራ እየተሰራ ነው ያለው። ግጥመው በአሁኑ ሰአት በዩኒቨርሲቲዎች እና በልዩ ልዩ አካባቢዎች ሃይማኖትንና ብሄርን መሰረት ያደረጉ ግጭቶችና ጥቃቶች እየደረሱ እና ጉዳዩም እኛም አሳስቦን በተለያዩ አካላት ከተለያዩ አካላት ጋር በውይይትም በህግ የማስከበር ስራም የመከላከልና ዜጎችን የመታደግ ስራ እየተሰራ ነው የሚገኘው። በይህን ጉዳይ ከሃይማኖት አባቶች፣ ከባለ ሀብቶች፣ ከሀገር ሽማግሌዎች፣ ከአባ ገዳዎች ጋራ ውይይት እየተደረገበት ነው። በዛሬው ዕለትም በተለይም በኦሮሚያና በአማራ ክልሎች የሚንቀሳቀሱ የፖለቲካ ፓርቲዎች ወደ ስምንት ያህል የፖለቲካ ፓርቲዎች በጉዳዩ ላይ መክረው ይሄ ጉዳይ በአስቸኳይ እንዲቆም ለህብረተሰቡም ጥሪ አስተላልፈዋል። በነገ ውለትም መግለጫ ይሰጣሉ። የጉዳዩን የማስቆም ህጋዊም ፖለቲካዊም አስተዳደራዊም የጸጥታም እርምጃ እየተወሰደ ጥረት እየተደረገ ነው። በውል የሚታወቅና ጉዳዩን የአሳሳቢነቱን የምንጋራውና እየሰራንበት ያለ ነው። ሁሉም የሚናገሩት ጉዳዩ እጅግ አሳሳቢ መሆኑን ነው። ተጨማሪ አሰቃቂ ጥቃቶች ሳይደርሱ ሁሉም ሁኔታውን እንዲረዳ እና ችግሩን ለማስቆም መንግስት ብቻ ሳይሆን ህብረተሰቡን ከፍተኛ ተሳትፎ ሊያደርግ ይገባል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።